መንግስት በአሸባሪነት የፈረጀውና ራሱን የትግራይ ወታደራዊ ኃይል እያለ የሚጠራው አካል ወደ አማራ ክልል ዘልቆ መግባቱን ተከትሎ ከቀያቸው የተፈናቀሉ ሰዎች ቁጥር ከግማሽ ቢሊዮን መብለቱን የአማራ ብሔራዊ ክልላዊ መንግስት አደጋ መከላከል ምግብ ዋስትናና ድጋፍ ማስተባበሪያ ኮሚሽን አስታወቀ። ወታደራዊ ወረራት ተፈጽሞባቸዋል በተባለባቸው አካባቢዎች ለሚገኙ ከ 700ሺህ በላይ ሴፍቲኔት በመባል የሚታወቀው የእርዳታ ፕሮግራም ተጠቃሚ ለሆኑ አርሶ አደሮች አፋጣኝ እርዳታ ማድረስ ያለመቻሉንም ኮሚሽኑ ጨምሮ ገልጧል። መስፍን አራጌ ዝርዝሩን ይዟል። ከአሜሪካ ድምጽ ሬዲዮ ጋር ቆይታ ያደረጉት የኮሚሽኑ የህዝብ ግንኙነት ኃላፊ እያሱ መስፍን እንዳስታወቁት ካለፈው ጥቅምት መጨረሻ ጀምሮ ከግማሽ ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለው አቅራቢያቸው ወደሚገኙ ከተሞችና ቀበሌዎች ለመሰደድ ተገደዋል። ጥቅምት ሀያ አራት ጀምሮ አሁን በህልውናው ዘመቻ ጭምር ከአምስት መቶ አምሳ ሺህ በላይ ተፈናቃዮች በየቀያዋሉ በየዘመዶቻቸው እና በጊዜያዊ መጠለያዎች ነው የሚኖሩት። መረጃዎች እንደሚያመለክቱት አብላጮቹ ከሰሜን ወሎ፣ ደቡብ ጎንደር፣ ዋግምራ እና ሰሜን ጎንደር የተፈናቀሉ ናቸው። የተፈናቃዮችን መረጃ ከማሰባሰብ ጀምሮ በፌዴራል እና በክልል መንግስት በኩል አፋጣኝ ድጋፍ መሰጠቱን ነው ያመለከቱት። አቶ እያሱ መጀመሪያው ተፈናቃይ ተፈናቅሎ ሲመጣ መረጃ ነው የሚያዘው። መረጃውን መሰረት ያደረገ ድጋፍ እንዲቀርብ በሁሉም አካላት ርብርብ ይደረጋል። ከፌዴራል መንግስት ድጋፍ ይጠየቃል። የክልሉ መንግስትም በክልሉ መንግስት አቅም የሚገዙ ድጋፎች አሉ። ፈጣን ምላሽ ባልተሰጠበት አካባቢ የክልሉ መንግስት በራሱ ገብቶ ምላሽ ሊሰጥበት የሚችላቸው አሰራሮችም ስላሉ መሰረት ያደረገ ስራ ሊሰራ የቆየ። ሌሎች መንግስታዊ ያልሆኑ ድርጅቶች፣ ባለሀብቶች የተለያዩ ድጋፎችን እያደረጉ ነው የሚገኙ። የአደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽንም የአደጋ ምላሽ ማዕከል ማካከል እያቋቋመ በየሁሉም ቦታዎች ፈጣንና ተደራሽ ምላሽ እንዲሰጥ እየሰራ ነው የሚገኝ። እሱም መሰረት ያደረገ እንደ በአብነት እንኳን ብመድ ከወልዲያና አካባቢው ተፈናቅለው ደሴ ለሚገኙት ለምሳሌ ከመቶ ዘጠና አምስት ሺህ በላይ ህዝብ ማለት ነው ድጋፍ ተደራሽ እንዲሆን አድርጓል። የህዝብ ግንኙነት ኃላፊው፣ የማህበረሰቡን የመደጋገፍ ባህልም ሳያደንቁ አላለፉም። ከፌዴራልና ከክልል መንግስት ድጋፍ ባለፈ ማህበረሰቡ በመደጋገፍ ባህሉ የበሰሉ ሁሎችን የአካባቢው ለተፈናቀሉ ወገኖቹ ሲደግፍ እና ተፈናቃዮችን አስጠግቶ በመያዝ ጭምር በርካታ ተግባራት እየፈጸመ ነው ያለን በደሴ ከተማ ተፈናቅለው በመጠለያ ቦታዎች የሰፈሩ የህብረተሰብ ክፍሎችም የህዝቡን አለኝታነት ከዚህ ቀደም ለአሜሪካ ድምጽ ሬዲዮ የገለጹት በዚህ መልክ ነበር በደሴ ነዋሪዎች በምግብ ለራሱ አልተራብንም ማለት ይችላሉ ብዙ የሚያሟሉልን ነገር ለራሱ አለ በቃ ሁሉም ሳይቀር የሴቶች ንጽና መጠበቂያ ሳይቀር ሳሙና ሁሉም ነገር ማለት ነው አልከፋንም እዚህ ብንገባ ምንም የከፋነ ነገር የለም ለተፈናቃዮቹ ከሚሰጠው ያለ አልሚ ምግብና ሌሎች ድጋፎች በተጨማሪ በዓለም አቀፍ መስፈርት ለአንድ ሰው በወር 15 ኪሎ ግራም ዱቄት እንደተከፋፈለ አስረድተዋል። ከዚህ በተጨማሪ የአገር ውስጥ የልማት ተቋማት ድጋፍ እያደረጉ መሆናቸውን ያመለከቱት አቶ እያሱ በአብነት የጠቀሱት ጥረት ኮርፖሬት ሰሞኑን አራት መቶ ኩንታል ዱቄት፣ ሁለት ሺ ሊትር ዘይት ለተፈናቃዮች ማከፋፈሉን ጠቁመዋል። መንግስት፣ ህዝቡ፣ የንግዱ ማህበረሰብና የልማት ተቋማት በሰብአዊ ድጋፉ በስፋት የተንቀሳቀሱትን ያህል ዓለም አቀፍ የሰብአዊ ተራዶ ድርጅቶች ችግሩን በልኩ አልመዘኑትም። ይሁን እንጂ የአቋም መሻሻል እየታየባቸው ነው ብለዋል። ለመቅረፍ መንግስት እና መንግስታዊ ያልሆኑ ድርጅቶች ርብርብ እያደረጉ ነው። የክልሉ መንግስትም ጉዳዩ ከሚመለከታቸው መንግስታዊ ካልሆኑ ድርጅቶች ጋር በቅርበት እየተወያየ የነበረውን ችግር እንዲቀርፉ እና አሁን ያለምንም አሉና ማግለል እንዲሰሩ የክልሉ መንግስትም ጥረት እያደረገ አሁን በርካቶች ትናንት የነበረውን አስተሳሰባቸውን ጥለው ወደ ተግባር እየመጡ ይመስላል። አሁን ለመሳተፍ ድርጅነታቸውን እያሳዩ ነው የሚመስለው እንግዲህ ፕራክቲካሊ አሁን ከፌዴራልም ከሆነ ከክልሉ መንግስት በተሰጠው አቅጣጫ መሰረት ወጣቶች ከክልሉ መንግስት ጋር ለመስራት እየተወያዩ ድጋፍ ለማድረግም ቃል እየገቡ ነው የሚገኘው። ዩኤንች ለምሳሌ መቶ አርባ ስምንት ሚሊዮን ብር የምግብና ምግብ ነክ ያልሆኑ ድጋፎችን ለማቅረብ ቃል ገብቶ ሄዷል። ሌሎችም እንደዚሁ ድጋፍ ለማድረግ እየተንቀሳቀሱ ነው የሚገኙ አሁን ወይናችን ሆኖ እየሰራ ያለ ለአሜሪካ ድምጽ ሬዲዮ ትናንት አስተያየታቸውን የሰጡት በኢትዮጵያ የዓለም ምግብ ፕሮግራም ጽህፈት ቤት የኮሚኒኬሽን ክፍል ኃላፊ ክሌር ኔቨል መስሪያ ቤታቸው በዚህ ዓመት አስራ ሁለት ሚሊዮን ሰዎችን ተደራሽ እንደሚያደርግ ከትግራይ በተጨማሪ በአማራና አፋር ክልሎች ለሚገኙ ተፈናቃዮች አስቸኳይ የምግብ እርዳታ ለማድረስ እንቅስቃሴ መጀመሩን፣ ተጨማሪ 426 ሚሊዮን ዶላር ድጋፍ እንደሚያስፈልገው ገልጸው ነበር። እንደ ደሴ፣ ኮምቦልቻና ባህር ዳርን የመሳሰሉ ከተሞች በርካታ ተፈናቃዮችን ማስተናገድ ግድ ብሏቸዋል። በነዋሪዎች መልካም ድጋፍ፣ በመንግስትና በበጎ አድራጊዎች ተራድኦ ግን ችግሩን መቅረፍ አይቻልም። ተፈናቃዮቹን ወደ አካባቢያቸው መልሶ በዘላቂነት ማቋቋም ይገባል ባይ ናቸው አቶ እያሱ ማህበረሰቡን በድጋፍ ልታኖራችን ወደነበሩበት እንዲመለሱ ሰላሙ ወደነበረበት እንዲመጣ በፌዴራል መንግስት በክልል መንግስት እና በማህበረሰቡ ስራ መሰራት አለበት። እሱ እስኪሆን ግን የተፈናቀሉ ወገኖች የዕለት ምግብ እንዲያገኙ ኮሚሽኑ ከሚመለከተው አካል ጋት ጋር በመሆን ስራ እየሰራ ነው። በተለቀቁ አካባቢዎች እንደምሳሌ ብንወስድ በደቡብ ጎንደር ውስጥ ንፋስ መውጫ እና አካባቢው የተፈናቀሉ ወገኖችን ወደነበሩበት ቀያቸው ለመመለስ መጀመሪያ መረጃ የማጥራት ድጋፍ የማቅረብ ከድጋፉ ባሻገር ደግሞ ወደነበሩበት ህይወታቸው ለመመለስ በርካታ ተግባራት በበርካታ አካላት ለማቅረብ ዝግጅቶች እና ርብርቦች እየተደረጉ ነው የሚገኘው። መጀመሪያ ማህበረሰቡ ወደነበረበት አስተሳሰብ ተመልሶ ወደ ቀያው ተመልሶ ትናንት ወደነበረበት ህይወቱ እንዲመለስ ሳይኮሎጂካል ሬዲነስ እንዲፈጠር ስራዎች እየተሰሩ ነው። ህወሀት በአማራ ክልል ወደሚገኙ አካባቢዎች ዘልቆ መግባቱ ለበርካቶች መፈናቀል ምክንያት ከመሆኑ ባሻገር ከሰባት መቶ ሺህ የሚልቁ የሴፍቲኔት ተጠቃሚ አርሶ አደሮችን ለመድረስ እንቅፋት መፈጠሩን አስታውቀዋል። የህዝብ ግንኙነት ኃላፊው በላይ የሴፍቲኔት ተጠቃሚዎች አሉ። እነዚህ ሰዎች ድጋፉ ፈጣንና ተደራሽ ነው ካልገባላቸው፣ ለከፋ ችግር ይዳረጋሉ። ስለዚህ ይህንን መሰረት አድርጎ ይህንን ትኩረት ሰጥቶ ዓለም አቀፉ ማህበረሰብ ርብርብ አድርጎ ለእነዚህ አካላት ምግብ ሊያቀርብላቸው ይገባል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ